ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ነሐሴ 14 ቀን 2007 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ አድማጮቻችን ጤና ይስጥልን እንደምናመሽታችኋል የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባተና አዳነች ፍሰሃየ ነን ከፍተኛው ፍርድ ቤት በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩ የሶስት ተቃዋሚ ፖለቲካ ፓርቲዎችን አምስት መሪዎች በነፃ አሰናበተ በአብይ ርዕስ ዘገባ አለን። ሰሞኑን ከየመን የተመለሱ ኢትዮጵያውያንን የሚመለከትና ዩናይትድ ስቴትስ ውስጥ ስላሉ ኢትዮጵያውያን ከፍተኛ ባለሙያዎች የተጠናቀሩ ዘገባዎች አሉን። አብራችሁን ቆዩ። አሁን ወደ ዋና ዋና የዓለም ዜና እናመራለን። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ዩኤንኦቻ ያወጣው አዲስ ዘገባ በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ሰዎች ብዛት አራት ነጥብ አምስት ሚሊዮን መድረሱን ያመለክታል የሀዝ ዛሬ ለጋሾችና የመንግስት ተወካዮች በተገኙበት ይፋ የተደረገው በሰብአዊ ረድኤት አስፈላጊነት ላይ ጥናት ከተደረገ በኋላ ነው። የረድኤቱ አስፈላጊነት በያዝነው ዓመት አጋማሽ ላይ በዝናብ እጥረትና በመጀመሪያው ዓመት አጋማሽ ላይ የምግብ ረድኤት በመዘግየቱ ነው ይላል ዘገባው። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ትናንት በዶሃ ቃታር ከአሚር ሼህ ታሚም ቢን ሐማድ አልጣኒ ጋር ተገናኝተው ስለ ጋራና ዓለም አቀፍ ጉዳዮች እንደተነጋገሩ የኤርትራ መንግስት መገናኛ ብዙዋን ዘግበዋል። ተጨማሪ ዝርዝር ግን አላወጡም። የብሩንዲ ፕሬዚደንት ፒየር እንኩርንዚዛ ቃለ መሐላ የሚፈጽሙበት ጊዜ ስድስት ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ የስራ ጊዜ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪቃ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ላይ ይፈጽማሉ ብሎ ነበር። ይሁንና ፕሬዝደንት ንኩሩንዚዛ ዛሬ የውጭ መሪዎች ባልተገኙበት ቡጅምቡራ በሚገኘው ብሔራዊ ሸንጎ ቃለ መሐላ ላይ ፈጽመዋል። የፕሬዚዳንቱ ተጨማሪ አምስት ዓመታት የስልጣን ጊዜ የሀገሪቱን ህገ መንግስትና የአሩሻ ውልን ይጥሳል በማለት በአንዳንዶቹ ሲነቀፍ ቆይቷል። የአሩሻ ውል በቡሩንዲ ሲካሄድ የቆየውን የ13 ዓመታት የእርስ በርስ ጦርነትን ያከተመ ነው። መሐመድ ዩሱፍ ከናይሮቢ የላከውን ዘገባ አሉላ ከበደ ያቀርበዋል። ባለፈው የሐምሌ ወር በተካሄደው ፕሬዚዳንታዊ ምርጫ ዳግም መመረጣቸው ይፋ የተደረገው ፕሬዚዳንት ፔሬኒ ኩሪንዚዛ ቀደም ሲል ከተያዘው የጊዜ ሰሌዳ ሳምንት ያህል አስቀድመው ነው የቃለ መሀላ ስነ ስርዓቱን ዛሬ ያካሄዱ እንጂ መንግስታቸው ያለ አንዳች ቅድመ ማስታወቂያ ስለተደረገው የጊዜ ሰሌዳ ለውጥ ግን የሰጠው ምክንያት የለም። አንዳንድ የአፍሪካ ሀገሮች እንዲሁም ቻይናና ሩሲያ አምባሳደሮቻቸውን በስነ ስርዓቱ እንዲሳተፉ ከማድረጋቸው በስተቀር አንድም የሌላ ሀገር መሪ በስነ ስርዓቱ ያለመገኘቱ ነው የሀገሬው መገናኛ ብዙኃን የዘገቡት። ይህ በእንዲህ እንዳለ ፕሬዚዳንቱ በስነ ስርዓቱ ላይ ባሰሙት ንግግራቸው ለህገ መንግስቱ ተግባራዊነት የሚገዙ መሆናቸውንና ለአገሪቱ አንድነትና ህብረት የሚቆሙ መሆናቸውን ጭምር ነው የተናገሩት። ፔሬ ካልቨር የአገሪቱ ፖለቲካ ተንታይ ናቸው። ፕሬዚዳንቱ አዲስ ተቃዋሚዎችም አበጅተዋል ነው ያሉት። ወጣቶች ለቀዋሚ አደባባይ ወጥተዋል። በሥነ ስርአቱ ላይ ባሰሙት ንግግራቸው በብሩንዲ ለታየው ውራት የዘለቀ ብጥብጥ ማብቂያ ለማበጀት ቃል ገብተው አገራቸውን ጥለው የኮበለሉ ብሩንዲውያን እንዲመለሱም ፕሬዚዳንቱ ጥሪ አቅርበዋል። እንደ ዘገባዎች ታዲያ 69 በመቶ ማሸነፋቸው ነው ይፋ የተደረገው። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ሜላኖማ የተባለ የቆዳ ካንሰር እንደተገኘባቸውና ከጉበታቸው ወደ አንጎላቸው እንደ ተስፋፋ አስታውቀዋል። ፕሬዚደንቱ ዛሬ ይህንን ያስታወቁት ትናንት አትላንታ በሚገኘው የካርተር ማዕከል ባደረጉት ጋዜጣዊ ጉባኤ ነው። ካንሰሩ በጉበቴ ላይ ብቻ የተወሰነ መስሎኝ ኦፕራሲዮን ሳድርግ ያበቃ መስሎኝ ነበር ብለዋል። የሚቀሩኝ ጥቂት ሳምንታት መሆናቸውን ሳስብ ብዙም አልተጨነቅኩም ብለዋል ፕሬዚደንት ካርተር። የተሟላ ህይወት አሳልፍ ያለሁ በብዙ ሺዎች የሚቆጠሩ ጓደኞች አሉኝ በማለት ብዙም እንዳልተጨነቁ ገልጸዋል። የ69 ዓመት ባለቤታቸው ሮዛሊን ካርተርም እንዲሁ። ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኢራን የኒክሌር መሳሪያ ለመስራት ሞክራ ነበር የሚለውን ወሬ የማጣራት ብቃት ያለው መሆኑን ዩናይትድ ስቴትስ ደግፋለች። ሾልኮ የወጣ የኤነርጂ አገልግሎት ማስታወሻ ኢራን በራሷ ምርመራ እንድታካሄድ ይፈቅድላታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኢራን የኒክሌር መሳሪያ እንዳትሰራ ለማረጋገጥ በሚያደርገው የአሰራር ዘዴ ሙሉ በሙሉ እተማመናለሁ ይመቸኛልም ብለዋል። አሶሽትድ ፕሬስ የዜና አገልግሎት በኢራንና በዓለም አቀፍ የአቶሚክ ኤነርጂ አገልግሎት መካከል የተደረገ ከኢራን ጋር የተካሄደውን የኒክሌር ስምምነት ያደራደሩ የዓለም ሀያላን ሀገሮች ያጸደቁት ምስጢራዊ ስምምነት አግኝቻለሁ ሲል ትላንት ገልጿል። ስድስቱ ሀያላን ሀገሮች ብሪታንያ፣ ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያና ዩናይትድ ስቴትስ መሆናቸው ይታወቃል። አሶሽትድ ፕሬስ የዜና አገልግሎት ደረስኩበት በሚለው ስምምነት መሰረት ኢራን የራሷ ተቆጣጣሪዎችንና የራሷ መሳሪያን ኒክሌር መሳሪያ ለመስራት ሞክራበት ነበር ወደ ተባለው ቦታ ትልካለች። ካይሮ ውስጥ በአገር ደህንነት ጥበቃ ህንፃ ውስጥ ዛሬ ማለዳ ላይ ለተፈጸመው የቦምብ ጥቃት እስላማዊ መንግስት ነኝ ከሚለው ኃይል ጋር የተሳሰረ ቡድን ኃላፊነቱን ወስዷል። በጥቃቱ ብዙ ሰዎች ቆስለዋል። የአካባቢው ባለሥልጣኖች እንደሚሉት በከባዱ ፍንዳታ ከቆሰሉት መካከል ቢያንስ ስድስት ፖሊሶች ይገኙባቸዋል። የመንግስቱ ህንፃ ፊት ከባድ በተባለ ፍንዳታ ተደርምሷል። ሹብራ በተባለው የመኖሪያ ሰፈር ያሉ ህንፃዎች መስኮቶችም ተሰባብረዋል። የአይን ምስክሮች እንደሚሉት አጥቂዎቹ በቦምብ የተሞላችውን መኪና ከመንግስቱ መስሪያ ቤት ውጭ አቁሞ በሌላ መኪና አምልጠዋል። ከፍንዳታው ድምፅ ከፍተኛነት የተነሳ በዋና ከተማይቱ ነዋሪዎችን ሁሉ ከእንቅልፋቸው እንዳነቃ የማህበረሰባዊ ሚዲያ ገልጿል። ጥቃቱን ያደረሰው የእስላማዊ ካሊፌት ወታደሮች የተባለው ቡድን እንደሆነ በትዊተር በላከው መግለጫ አስታውቋል። ቡድኑ እስላማዊ መንግሥት ነኝ ለሚለው ኃይል ታማኝነቱን ገልጿል። የቀድሞው የግብፅ እስላማዊ ፕሬዚደንት መሐመድ ሞርሲ ከሁለት ዓመታት በፊት ከሥልጣን ከተወገዱ ወዲህ አማጽያኑ በብዙ መቶዎች የሚቆጠሩ ፖሊሶችን ገድለዋል። ከቅርብ ጊዜያት ወዲህ ደግሞ ሲቪሎች ሲቪሎችንም እያጠቁ ነው። የተባበሩት መንግስታት ድርጅት ባለሥልጣኖች በጦርነት በተጎዳችው የመን ያለው የስቃይ ደረጃ ለመገመት ከሚያዳግት በላይ ነው በማለት ረሃብ ሊገባ እንደሚችል አስጠንቅቋል። የዓለም የምግብ ፕሮግራም ባወጣው መግለጫ መሰረት አስተማማኝ ምግብ የማያገኙት የመናውያን ብዛት ወደ 13 ሚሊዮን ይጠጋል። ከሀገሪቱ ሕዝብ እያንዳንዱ አምስት ሰው አንዱ የምግብ ዋስትና የለውም ማለት ነው። የምግብ ረድኤት እጥረት ስላለና እርዳታ ለሚያስፈልጋቸው ሰዎች ፈጣን ተደራሽነት ባለመኖሩ በሚሊዮኖች የሚቆጠሩ በተለይም ልጆችና ሴቶች ሊራቡ እንደሚችሉ የዓለም የምግብ ፕሮግራም አሳስቧል። ይህ ማስጠንቀቂያ የተሰማው በአዲስ መልክ ግጭት እንደተነሳ በሚወራበት ወቅት ነው። በደቡባዊቷ ከተማ አደን በአስተዳዳሪው መስሪያ ቤት ውጭ በደረሰ የቦምብ ጥቃት ቢያንስ አራት ሰዎች እንደተገደሉና አስር እንደቆሰሉ ባለሥልጣኖች ተናግረዋል። የመንግሥት ደጋፊ ኃይሎች ባለፈው ሚያዝያ ወር አደንን ከሁቲ አማጽያን አስመልሰዋል። ባለፈው ሐምሌ ወር አደንን ከሁቲ አማጽያን አስመልሰዋል። ሁቲ አማጽያን ባለፈው መጋቢት ወር የየመን መዲና ሰንዓንና ሌሎች በርካታ ቦታዎችን መያዛቸው የሚታወቅ ነው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ ኃላፊ ስቲቨን ኦብራያን ውጊያው ካላቆመ በስተቀር ለውጊያ የሚተርፍ ነገር አይኖርም ብለዋል ዛሬ አስጠንቅቀዋል። ሁሉም ሁሉም ነገር ይወድማል ለማለት ነው። የመን ደርሰው የተመለሱት ኦብራያን ትላንት ለጸጥታው ምክር ቤት ዘገባ ሲያቀርቡ በተመለከቱት ነገሮች እጅግ በጣም እንደደነገጡ ገልጸዋል። በፈላሲ ስራ ፈላጊዎች የተከሰተውን ቀውስ ለመፍታትና ህገወጥ አዘዋዋሪዎችም ላይ እርምጃቸውን ለማጥበቅ ዛሬ ፈረንሳይና ብሪታንያ አንድ ስምምነት ተፈራርመዋል። በስምምነቱ መሰረት ሁለቱ ሀገሮች በብዙ ሺዎች የሚገመቱ ህገወጥ ፍልሰተኞች ወደ ብሪታንያ ለማቋረጥ በሚሞክሩባት የፈረንሳ ወደብ ከተማ ሳላይስ የጋራ የእዝ ይኖራቸዋል። ሊሳ ብራያንት ከፓሪስ የዘገበችውን ትዝታ በላቸው ታቀርበዋለች። ከፈረንሳይ በእንግሊዝ መተላለፊያ ወደ አገራቸው እየገቡ ያሉ ስደተኞችን እንቅስቃሴ ለመቆጣጠር ፈረንሳይ እያደረገች ላለችው ጥረት እገዛ እንደሚሰጡ የለንደን ባለስልጣናት አስታውቀዋል። ድጋፉ የሰውና የገንዘብ እንደሚሆንም ባለስልጣናቱ አመልክተዋል። በከባዱ መተላለፊያ ለመሽሎክ የህይወት አደጋን እየተጋፈጡ የሚሞክሩትን ስደተኞች ሳይቀር ሙሉ በሙሉ ለመቆጣጠር የሚያስችሉ ተጨማሪ ካሜራዎችን፣ ባለብዙ ብዙ ብርሃን መብራቶችን፣ በግላጭ አይን የሚታዩ እንቅስቃሴ ጠቋሚ ጨረሮችን በከፍተኛ መጠን ለመጨመርና አጥሩንም ለማጠናከር የሚያስችሉ ስራ እንደሚያከናውኑ ተናግረዋል። ይህንን የፍልሰተኞቹን መግረፍ ለመከላከልም የሁለቱ ሀገሮች እንቅስቃሴ በአዲስ ሁኔታ በተቋቋመ ጥምር እዝ እንደሚሰራ ተገልጿል። Nous sommes conscients que les solutions à moyen terme à cette crise የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር በርናር ካዜኖቭ ለዚህ የስደት ችግር ግዙፍና ዓለም አቀፍ ምላሽ እንዲሰጥ ከእንግሊዝ አቻቸው ቴሬሳ ሜ ጋር የመከላከያውን ስምምነት ከተፈራረሙ በኋላ የተናገሩት ነው። በዚህ አመት ጀርመን የ800 ስደተኞችን ማመልከቻዎች እንደምትመረምር ተገልጿል። በዚህ አመት ብቻ ወደ አውሮፓ 24 ሺ ስደተኞች ገብተዋል። የእንግሊዝ የአገር ውስጥ ጉዳይ ሚኒስትር ሜ ስደተኞችን ከአውሮፓ ህብረትና ሌሎች አጋር ድርጅቶች ጋር በመተባበር ወደ መጡበት እንመልሳለን ብለዋል። በመጨረሻም በሚዙሪ ክፍለ ሀገር በምትገኘው ሴንት ሉዊስ ከተማ አንድ ጥቁር ወጣት ከፖሊስ ጋር ባደረገው ፍጥጫ በመገደሉ የተቃውሞ ሰልፈኞች ትላንት ከፖሊሶች ጋር ተጋጭተዋል። የሴንት ሉዊስ ፖሊስ ኃላፊ ሳም ዶስቶን የ18 ዓመት ዕድሜ ወጣት የሆነው ማንሱር ባልበይ የተገደለው ሁለት ነጮች ፖሊሶች በቤቱ ፍተሻ ለማካሄድ ማዘዣ ሊሰጡት ሲሉ ጠመንጃ ስለወደረባቸው ነው ብለዋል። ባልበይና አንድ ሌላ ሰው ከቤቱ ወደ ጓሮ ወጥተው ሲሮጡ ፖሊሶች እንደተከታተሏቸው የፖሊስ ኃላፊው ተናግረዋል ስለ ስለ ወጣቱ መሞት ሲሰማ ታዲያ የአካባቢው ነዋሪዎች ተሰባስበው ግድያውን በመቃወም ቁጣ አዘል ሰልፍ አካሂደዋል። ብዙዎቹ መተላለፊያ መንገድ በመዝጋታቸው ፖሊስ እምባስ መጪ ጋዝ እንደተኮሰባቸው የፖሊስ ኃላፊው ተናግረዋል። በፍጥጫው ዘጠኝ ሰዎች ታስረዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎሄርትዝ በ22 ሜትር ባንድ በ13865 ኪሎሄርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 14 2007 ዓ.ም ምሽት ፕሮግራም ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑባቸው የመጽሔቱ ክፍል ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በነዘላለም ወርቅ ያገኘው ዶሴ በአሸባሪነት ወንጀል ተከሰው ሲከራከሩ የቆዩ የሦስት ተቃዋሚ የፖለቲካ ፓርቲዎች የአረና የሰማያዊና የቀድሞ አንድነት ፓርቲዎች የአመራር አባላትና አንድ ሌላ ተከሳሽ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ወስኗል። የቀሩት አምስት ተጠርጣሪዎች ደግሞ በተለወጠ አንቀጽ እንዲከላከሉ ፍርድ ቤቱ ወስኗል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ብይን ለመስጠት የቀጠረውን የእነዝላለም ወርቅ ያገኘውን የክስ መዝገብ ቅድሚያ በመስጠት ተከሳሾች በሙሉ በችሎት ለመገኘታቸው የእያንዳንዳቸውን ስም እየጠራ አረጋግጧል። መዝገቡ ለብይን የተቀጠረ እንደነበረም አስታውሶ ብይኑ የተዘጋጀና አርባ አራት ገጾች ያሉት እንደሆነ በመግለጽ ብይኑን በአጭሩ እንደሚያሰማ አስታውቋል። በዚሁ መሰረት እስከዛሬ በተከናወነው የፍርድ ሂደት አቃቢ ሕግ በመሠረተው ክስ አኳያ ያስረዱልኛል ያላቸውን ምስክሮች በእያንዳንዱ ተከሳሽ ላይ የሰጡትን ምስክርነት ፍርድ ቤቱ ባጭሩ ተንትኗል። በተከሳሾቹ ላይ አቃቢ ሕግ ያቀረባቸውን የሰነድ ማስረጃዎችንም መመዘኑን ፍርድ ቤቱ በሰጠው ሀተታ አመልክቷል። በዚሁ መሠረት ፍርድ ቤቱ በዚህ የክስ መዝገብ በሽብር ወንጀል ተከሰው የነበሩት ሁለተኛ ተከሳሽ አቶ ሀብታሙ አያሌው የቀድሞው አንድነትና ለዲሞክራሲና ለፍትህ ፓርቲ የሕዝብ ግንኙነት ኃላፊ፣ ሶስተኛ ተከሳሽ አቶ ዳንኤል ሽበሺ የቀድሞው አንድነት ለዲሞክራሲና ለፍትህ ፓርቲ የብሔራዊ ምክር ቤት አባል፣ አራተኛ ተከሳሽ አቶ አብርሃ ደስታ የአርና ትግራይ ለሉዓላዊነትና ዴሞክራሲ የሕዝብ ግንኙነት ምክትል ኃላፊ፣ አምስተኛ ተከሳሽ አቶ የሸዋስ አሰፋ የሰማያዊ ፓርቲ የብሔራዊ ምክር ቤት አባልና ሰባተኛ ተከሳሽ አቶ አብርሃም ሰሎሞን የአቃቤ ሕግ ምስክሮችም ሆኑ ሌሎች ማስረጃዎች ያስረዱት ነገር ስለሌለ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ ሊሰናበቱ ይገባል ሲል ፍርድ ቤቱ ወስኗል። ይሁንና አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋ ሳሰፋ ጉዳያቸው በፍርድ ቤት እየታየ ሳለ የፍርድ ቤቱን ስራ በማወክና በመጋፋት ቅጣት ተጥሮባቸው ስለነበረ ይህን ቅጣታቸውን እንዲፈጽሙ ትዕዛዝ ሰጥቷል። አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን ግን ይህ ብይን ከተሰጠ ጀምሮ ነጻ ስለሆኑ ማረሚያ ቤቱ እንዲፈታቸው ትዕዛዝ ሰጥቷል። አንደኛ ተከሳሽ ዘላለም ወርቅ አገኘሁ፣ ስድስተኛ ተከሳሽ ዮናታን ወልዴ፣ ስምንተኛ ተከሳሽ ሰለሞን ግርማ፣ ዘጠነኛ ተከሳሽ ባህሩ ደጉና አስረኛ ተከሳሽ ተስፋዬ ተፈሪ ግን አቃቤ ህግ ያቀረበባቸው የሰውና የሰነድ ማስረጃዎች በጭብጡ መሰረት ያስረዱለት ስለሆነ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ብይን ሰጥቷል። ይሁንና የሚከላከሉት አቃቢ ሕግ ባቀረበው አንቀጾች ሁሉ ሳይሆን በጸረ ሽብር አዋጁ አንቀጽ ሰባት እዝባር አንድ ድንጋጌን በመተላለፍ መሆኑን ገልጿል። ይህ ማለት በሽብርተኛ ድርጅት ተግባር ውስጥ መሳተፍን የሚከለክለውን ድንጋጌ በመጣሳቸው እንደሚሆንም አብራርተዋል። በተከሳሾቹ አቃቢ ህግ ክስ የመሰረተው ጥቅምት 20 ቀን 2007 ዓ ምት ቢሆንም ከሐምሌ 2006 ዓ ምት ጀምሮ ተከሳሾቹ በእስር እንደነበሩ ይታወሳል። እንዲከላከሉ የተወሰነባቸው ተጠርጣሪዎች ከህዳር 13 እስከ 17 ባሉት ቀናት የመከላከያ ምስክሮቻቸውን እንዲያሰሙ ፍርድ ቤቱ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የደቡብ ሱዳን ፕሬዝዳንት በኢጋድና ሌሎችም የተሸመገለውን የሰላም ውል አልፈርምም ማለታቸውን ተከትሎ የተባበሩት መንግስታት የጸጥታ ምክር ቤት የጦር መሳሪያ ማዕቀብ እንዲጣል ዩናይትድ ስቴትስ ጥረት እያደረገች መሆኗ ተገልጿል። ዩናይትድ ስቴትስ የመሳሪያ ማዕቀቡን ረቂቀ ውሳኔ ትላንት ማታ ለምክር ቤቱ አባላት ማሰራጨቷ ታውቋል። ይህ በዚህ እንዳለ የአፍሪካ ሕብረት ሊቀመንበር እንኮሳዛና ድላሚና ዙማ ተፋላሚዎቹ ወገኖች የእርስ በርስ ብጥብጡን ለማስቆም የታለመውን የሰላም ውል የማይፈርሙ ከሆነ በራሳቸውና በክልሉ ላይ መዘዝ ያመጣሉ ሲሉ ማስጠንቀቃቸው አሳዝኖናል ሲል የደቡብ ሱዳን መንግስት ተናገረ። የአሜሪካ ድምፅ ሬዲዮ ዘጋቢ ጄምስ ባቴ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች የደቡብ ሱዳን ፕሬዚደንት ሳልቫኪር ሰኞ እለት ሰነዱን አልፈርምም ብለው አዲስ አበባ ላይ ያደረጉትን ውሳኔ ላሚኒ ዙማ ደግፈውት ነበር እኮ አሁን የሚያስጠነቅቁን እንዴት ነው በማለት የደቡብ ሱዳኑ የማስታወቂያ ሚኒስትር ማይክል ማኩዌ አማረዋል የክብርትነታቸው መግለጫ በጣም ያሳዝናል። መንግሥት ያደረበት ቅሬታና ሥጋት እንዳለ ሆኖ የፊርማውን ምልክት ወይም ፓራፍ ያደረግነው ከአስራ አምስት ቀን በኋላ ተመልሰን ባልተፈቱ ጉዳዮች ዙሪያ ተደራድረን የመጨረሻውን ስምምነት እንፈርማለን በሚል ነው። ይህን ደግሞ እርሳቸው ያውቃሉ። አሁን እንደገና ተመልሰው ሲያበቁ አዲስ አበባ ላይ የሆነውን ሁሉ እንደማያውቁ ሆነው መናገራቸው ነው የገረመኝ። የአፍሪካ ሕብረት ሊቀመንበሯ ላሚኒ ዙማ በመግለጫቸው የሰላም ሂደቱ ውስጥ አጣብቅኝ መፈጠሩ የደቡብ ሱዳንንና የህዝቧን ስቃይ ከሚያባበስና አልፎም በክልሉ ፀጥታና መረጋጋት ላይ አደጋ ከመደቀም በስተቀር ሌላ ውጤት አይኖረውም እንዳሉ ነው የተዘገበው። እኛ እኮ የቀረበው የሰላም ውል የመጨረሻው ሰነድ እንደማይሆን አስታውቀን ነበር ብለዋል የደቡብ ሱዳኑ የማስታወቂያ ሚኒስትር። ጠረጴዛው ላይ የቀረበው ውል የመጨረሻው ስምምነት አለመሆኑን ከተቀበሉ መካከል አንዷ ላሚን ዙማ ናቸው። እሳቸው ናቸው የሱዳን መንግሥት ተደራዳሪዎች ሄዳችሁ ከሕዝባችሁ ጋር ተመካክራችሁ ከ15 ቀን በኋላ ተመልሳችሁኑና ከአማጽያኑ ጋር በቀሩት ጉዳዮች ላይ ተደራደሩ ያሉን፣ እንዴት ነው ታዲያ የመጨረሻውን ስምምነት እንድንፈርም የሚጠብቁት? ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ትናንት ረቡዕ የደቡብ ሱዳን ፕሬዝደንት ሳልቫ ኪርን በቴሌፎን እንዳነጋገሯቸውና ኪር የሰላም ውሉን እንደሚፈርሙ ቃል እንደገቡላቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ጃን ከርቢ ገልጸዋል። የምመካከርበት ጥቂት ቀናት ስላስፈለገኝ እንጂ እፈርማለሁ ብለው በግልጽ አሳውቀውናል። ያ ደግሞ በጣም የሚያበረታታ ነው ብለዋል ቃል አቀባዩ። የአማጽያኑ ቃል አቀባይ ስቴፈን ፓርክ ኮል በዚህ ሳምንት ለቪኦኤ በሰጡት ቃል ኪር ውሉን አልፈርምም ያሉት ስልጣን መጋራቱን ፈርተው ነው ብለዋል። የማስታወቂያ ሚኒስትሩ ግን ያልፈረምነው ስምምነቱ ውስጥ ጸጥታን በሚመለከተው ሰነድ የሚያሳስበን ጉዳይ ስላለ ነው ብለዋል። ያም በቀጥታ የደቡብ ሱዳን መንግስትና ህዝብ ሉዓላዊነትን የሚመለከት ነው ሲሉም አክለዋል። በስምምነቱ ውስጥ የተካተተው የጸጥታው ስርዓት አደረጃጀት ተቀባይነት የለውም። ምክንያቱም በየትኛውም ሀገር የአገር ደህንነትና በህዝብ የተመረጠ መንግስት ርዕሰ ብሔር ለባዕድ አካል አይሰጥምና ማለታቸው ተጠቅሷል። ሚኒስትሩ የቀድሞው ምክትል ፕሬዚደንት የአሁኑ የአማጽያን መሪ ሪያክ ማቻር ያለውን ስርዓት አፍርሰው የአገር ሉዓላዊነትን አሳልፈው መስጠት አይችሉም ሲሉ አክለው የተናገሩት የማስታወቂያ ሚኒስትሩ ስጋታችንን በአዲስ አበባው ድርድር ለሸምጋዮቹም አንስተንባቸው ነበር፣ ሊሰሙን አልቻሉም ሲሉ አማረዋል። ይህ በዚህ እንዳለ ዩናይትድ ስቴትስ በተቀጠለው የ አስራ አምስት ቀን ጊዜ ውስጥ የሰላም ውሉ ካልተፈረመ የተባበሩት መንግስታት የጸጥታ ምክር ቤት ተጨማሪ የጦር መሳሪያ ማዕቀብ እንዲጥል የሚጠይቅ ረቂቅ ውሳኔ ለምክር ቤቱ አባላት አሰራጭታለች። የአፍሪካ ህብረት የሶማሊያ ውስጥ ያሰማራውን ወታደራዊ ተልእኮውን እስከ መጪው ዓመት ግንቦት እንዲያራዝም የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ወር ወስኗል። ምክር ቤቱ በተጨማሪም የኡኒሶምን ማለትም በሶማሊያ የዓለሙን ድርጅት የእርዳታ ተልእኮ የሥራ ዘመን እስከ መጪው የአውሮፓ ዓመት እስከ 208 ዓ ም አራዝሟል። እስከ መጪው የኢትዮጵያ ዓመት ይቅርታ። ሪፖርተራችን መሐመድ ዩሱፍ ከናይሮቢ እንደዘገበው አንዳንድ በውጊያው የቆሰሉና የሞቱ ወታደሮች ቤተሰቦች የተረሱ መሆናቸው እንደሚሰማቸው እና እርዳታ ካገኙ ዓመታት መቆጠሩን ይናገራሉ። ሰሎሞን ክፍሌ ያቀርበዋል። የሰላሳ ዓመት ዕድሜ ያላት እንክሩን ዚማና ዣኔት በሶማሊያ የአፍሪካ ህብረት ተልእኮ ላይ ያለ የሞተውን ባለቤቷን ማረጋገጫ ሰርቲፊኬት ወይም ሰነድ ለማግኘት ቁልል መዝገቦችን ታገላብጣለች። ባለቤቷ ሶማሊያ ውስጥ በውትድርና የተመደበው ነውጠኛው የአልሻባብ ቡድን አብዛኛውን የዋና ከተማዋን ሞቃዲሾን ጨምሮ በርካታ የሀገሪቱን አካባቢዎች በተቆጣጠረበት ወቅት ነበር። ለስድስት ወራት ካገለገለ በኋላ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ሰኔ ነው የሞተው። ዣኔት ያችን ባለቤቷ የተገደለባትን ዕለት ታስታውሳለች። ምሽት ላይ ደውሎ ጥሩ የጤንነት ስሜት እንደሌለው ገለጸልኝ። በዚያን ሁለት ሁለት ሰዓት አካባቢ ላይ በአንደኛው የወታደር ጓደኛው ተደወለልኝና ደግሞ በጥይት መመታቱን ግን ገና ሕይወቱ እንዳላለፈች ነገረኝ። እንደገና ከምሽቱ አራት ሰዓት ላይ ሌላ ጥሪ አገኘሁ። የባለቤቴን መሞት አረዱኝ፣ ነበር ያለችው ዣኔት አክላም ባች የሚንጎ ባዘቫአኮት የተገደሉ ወታደሮች ቤተሰቦች ወዲያውኑ ወደ ቤታቸው መሸኘት ሲገባቸው፣ እኔ ወንድሜና የባለቤቴ እናት ግን መሞቱን የሚያረጋግጠውን ሰርቲፊኬት ስንጠብቅ ሌላ ምሽት ቡጁምቡራ ውስጥ ማሳለፍ ተገደናል። በሚቀጥለው ቀን ወደ ቤታችን ስንመለስም ለአውቶቡስ መጓጓዣ የከፈልነው ከኪሳችን ነው ስትል አስረድታለች። ጃኔት ከአንድ ዓመት ሦስት ወራት በኋላ ሰላሳ ሺህ ዶላር ተላከላት። ያን ገንዘብም ከባለቤቷ እናትና ሌሎች ቤተሰቦች ጋር እንድትካፈል ተደርጎ በመጨረሻ ለእርሷ የደረሳት አምስት ሺህ ዶላር ብቻ ነው። ይህንን ጉዳይ አስመልክቶ አንድ በጥይት ተመትቶ ጉዳት የደረሰበት የቡሩንዲ ወታደር፣ በነገራችን ላይ ብቀላ እንዳይደርስበት በመፍራት ስሙ እንዳይገለጽ ጠይቋል፣ ለቪኦኤ እንደተናገረው እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ሞቃዲሾ ከተማ ውስጥ በቅኝት ላይ እንዳለ በጥይት ከተመታ በኋላ ተገቢውን እንክብካቤ አላገኘም። በስራ ላይ እያለ ከተገደልክ ወይም ጉዳት ከደረሰብህ ካሳ ሊከፈልህ ይገባል። ምክንያቱም በሕይወት ከተረፍክ ገንዘቡ ሊረዳህ ስለሚችል ነው። ይሄ ግን እኛ በተመደብንበት ጊዜ የሥራ ላይ ሲውል አላየንም። ሊያኖር የሚችል በቂ ገንዘብ የለም። የሚንከባከበንም የለም። ለልጆች የትምህርት ቤት የምከፍለው ገንዘብ የለኝም። በዚህም ምክንያት ደስተኞች አይደለንም። ቁስለኛው ወታደር ከአፍሪካ ኅብረት አስሩን ሺህ ዶላር የካሳ ክፍያ ገንዘብ ለማግኘት ዓመታት የወሰደበት መሆኑንም ተናግሯል። አምባሳደር ማማን ሲዲኩ በሶማሊያ የአፍሪካ ኅብረት ልዩ ተወካይና የአሚሶም ኃላፊ ናቸው። ለጉዳተኛ ወታደሮች የሚሰጠው የበጎ አድራጎት ክፍያ ችግሮች እንዳሉበት አልካዱም። ሆኖም ጉዳዮቹ ምላሽ እንዲያገኙ ጥያቄዎቹን ማቅረብ ያለባቸው መንግሥታቱ ናቸው ሲሉ አስረድተዋል። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምናቀርባቸው መደበኛ ዝግጅቶቻችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ህግ መካከል ሞገድ የምናስተላልፋቸውን ስርጭት እንድታደምጡ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። በእጅ ስልካችሁ ቪኦኤ አት ሆን አት ሞቢ እንዲሁም ናይል ሳት ላይ እንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕስቶር ወይም ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላችሁ። በቆዩ የኖኪያ የእጅ ስልኮች ላይ ዝግጅቶቻችንን ማግኘት ከተሳናችሁ ከቢኑ አፕ ስቶር ወይም ከዌብሳይታችን ላይ በነጻ መጫን ትችላላችሁ። ሳይቱ ላይ አረንጓዴውን ቀስት በስተቀኝ በኩል ከላይ በኩል ታገኙታላችሁ። ያንን ተጭኖ መከተል ይቻላል። ለእርስዎ አገልግሎታችንን ለማቀላጠፍ በአዲስ መልክ የተዘጋጀ አፕ ነው። በስቱዲዮ ፕሮግራማችንን እየመራልን ያለው ቴሌላይም ባክ ነው። አስተናጋጆቻችሁን ያዳነች ፍስሐዬና እኔም ሰሎሞን አባተን አሁን ጥቂት ጊዜ ከበዛ ወርቅ ጋር እንተዋችሁ ትዝታ ভিষে গিয়ে শারি শান ከተማ መኮንንና በዛወርቅ አስፋው የተጫወቱትን መተኪያ የሌለው እና የማይነጥፍ ውብ ትዝታ ነው ያሰማናችሁ። ሁልጊዜ እናመሰግናለን። አሁን ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜናዎች አዳነች ፍስሃ ታሰማናለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ዩኤንኦቻ ያወጣው አዲስ ዘገባ በኢትዮጵያ የምግብ እርዳታ የሚያስፈልጋቸው ሰዎች ብዛት 4.5 ሚሊዮን መድረሱን ያመለክታል። የሀዛሬ ለልጋሾች የመንግስት ተወካዮች በተገኙበት ይፋ የተደረገው በሰብአዊ ረድኤት አስፈላጊነት ላይ ጥናት ከተደረገ በኋላ ነው። የረድኤቱ አስፈላጊነት በያዝነው ዓመት አጋማሽ ላይ በዝናብ እጥረትና በመጀመሪያው ዓመት አጋማሽ ላይ የምግብ ረድኤት በመዘግየቱ ነው ይላል ዘገባው። የቡሩንዲ ፕሬዚደንት ፔር እንኩርንዚ ዛዛ ቃለ መሐላ የሚፈጽሙበት ጊዜ ስድስት ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ የስራ ጊዜ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ጽፈት ቤት ትላንት ለአሜሪካ ድምፅ የማዕከላዊ አፍሪቃ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። የቀድሞው የዩናይትድ ስቴትስ ፕሬዚደንት ጂሚ ካርተር ሜላኖሚያ የተባለ የቆዳ ካንሰር እንደተገኘባቸውና ከጉበታቸው ወደ አንጎላቸው እንደተስፋፋ አስታውቀዋል። ዓለም አቀፍ የአቶሚክ ኤነርጂ አገልግሎት ኢራን የኒውክሌር መሳሪያ ለመስራት ሞክራ ነበር የሚለውን ወሬ የማጣራት ብቃት ያለው መሆኑን ዩናይትድ ስቴትስ ደግፋለች። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አሁን የምሽቱን የሁለተኛ አጋማሽ ዝግጅቶቻችንን ጀምረናል። የመጀመሪያው ልዩ ዘገባ ይሆናል። የመን የነበሩ በርካታ ኢትዮጵያውያን ስደተኞች ሰሞኑን በጅቡቲ በኩል ወደ ሀገራቸው ተመልሰዋል። ግርማ ይ ገብሩ በአፋር ጉጊያ ቆይታው ባለፈው እሁድ እዚያ የገቡትን ስደተኞች አነጋግሯል። ስለ አያያዛቸውም አንድ የዓለም አቀፍን የፍልሰት ድርጅት አይኦኤም ተወካይ ጠይቋል። እስኪ እንተዋወቅ መጀመሪያ ማን ልበስ ሞትን? ሰአዳ ሀሰን አዋል። ኬት ነው የመጣቸው? የመጣሁት ከአደን ነው፣ ከየመን ውስጥ ማለት። ዛሬ ነው የወጣሁት ከቤታችን ቅዳሜ ነው እዛ ወረዱን። ያው ዛሬ እዚ ገባል። እንዴት ነበረ ኑሮ እዛ ስደት ሀገር? ከሀገሬ እኔ ከወጣው ሀያ ዓመቴ ነው አሁን። ባለቤት ያው በመኪና ማደጋ ተገጨ ተጎዳ። ወጣን ከቤታችን ከወጣንም አራት ወራችን። ቦታችን እኛ ያለንበት አካባቢ ጦርነት በጣም አለ። ወጣን ያው ከዛ ወደዚህ መጣ እና ባሌ ማደጋ ደረሰበት አበዛ። በጦርነት ምክንያት ነው ወይስ በምንድነው? ደረሰ ባሱ አይሮብላሉ ሲመታ አመልጣለው ሲል ነው እሱ የመታው እንደዛ ወጣን እንዴት መጣችሁ ማን ነው የረዳችሁ እንዴት ነበረ እስኪ ህኔ ንገሩ እኔ አላቅም ይህን ግን አንዱ መጣ ሆስፒታል ያው ኢትዮጵያ መሄድ መርከብ አለች ትወጣላችሁ ሲሉን እሺ ብለን ተነሰ ተነስተን መጣ ኢትዮጵያ ኤምባሲ ነው ያው ባሌም ኢትዮጵያ ኤምባሲ አገልጋይ ነው ጃሊያ ነበረ ያው ባየር ምትላካላችሁ ሲሉን ወጣን ያው እዛው ያልሆነ ቦታ ወረዱን እዛ በጣም ተንገላታ መጣን እዚህ እንዴት ነበር እስኪ ጉዞው፣ እስከዚህ አቀባበሉ ወደ ሀገራቸው ስትመጡ መጡ፣ እንዴት ነበር? ይሄን ይንገሩኝ። ጥሩ ነው። ምኑ ነው ጥሩ? እስኪ ምን ተደረገላቸው? እንዴት ተቀበሏቸው? ይሄንን እስኪ ይንገሩኝ። ተቀበሉን፣ ያው አስቀመጡን። አሁን በቀጥታው ወዴት ነው የምትሄዱት? አዲስ አበባ ነው የምንሄደው። ልጆቹም አሉኝ። የት አሉ ልጆቹ? ይኸው አንዱ እዚህ ጋ ነው፣ ሁለቱ እዛ ጋ ነው። እንኳን በሰላም መጣችሁ፣ ሰላም ቆያችሁ። የት ሀገር ነበረ? የመን የምትኖረው? ሁዴዳ ሁዴዳ። ካሰርኩኝ እስር ቤት ታስረ ነበር? አዎ፣ እስር ቤት ነው። እንዴት ነበረ ኑሮ? እስኪ ንገረኝ። እስኪ የመን እያላቸው እዛ ችግር ነው። ራብን ጠዋት ለአምስት ለስድስት ትንስሩ እንሰጣለን፣ ከዛ እንውላለን። ማታ ደግሞ ትንስ ትመጣለች፣ ከላለን ምናደራለን በቃ። እንዴት ሄድክ? እስኪ ንገረኝ። ከዚህ ስትሄድ ያው ሰው ለመስራት ነው ሰው የት ነበረ አካባቢ? ከየት ወደየት ሄድክ? ኢትዮጵያ ውስጥ አማራ ክልል። ስንት ጊዜ ቆየ እዛ የመን? የመን ሶስት ወር። እንዴት ነው እስኪ ንገረኝ፣ ጦርነቱ፣ ሁኔታው እዛ አካባቢ ያለው ጦርነቱ። ሁለት ከተማ አቁቶ ተመቷል። የለም ሰው የለ፣ ከተማ የሚሉ አሞራ ብቻ ነው፣ ሰው ሬሳ እየበላ ከዛ። ከእኛም ገሸጁት፣ ግማሹ እየሞተ ከዛ፣ ግማሹ እየተመለሰ ሩ የተረፈ ያው እዚ ደረስ የሞተ ሙቷ። በዛ ምክንያት ነው የተረፈ ነው። አሁንም እየተመታ ነው። አላቆመም ጦርነቱ ኢትዮጵያውያን የሆነው እዛ ጉዳት የደረሰባቸው ምታቃቸው አሉ። አብረን ጓደኞቹ ሙተዋል፣ አላውቃቸው ከፊታቸው ሙተዋል። የተሰበሩም አሉ፣ የቆሰሉ ማ በቃ የሞቷሉ፣ ብዙ ሰው አለቀው እና እንዴት መጣቸው ወደዚህ ስትመጡ እንዴት እንዴት ነበር እስኪ ንገራቸው። ያው እንግዲህ ከዚያ ቀይ መስቀል ነው ብለው አስገቡን። ከዚያ ያለውን ነገር እያቀመሱን፣ በመጣው ነገር ለልብስን ሰሙነ ምንም እየሰጡን በቃ ወደ አገራችን በቀይ መስቀል ምክንያት በመርከብ አመጡን። ጅቡቲ ጅቡቲ ቀይ መስቀል ተቀበለ። ከጅቡቲ ደግሞ ጋላ እስከ ዛሬ ድረስ ያለው አቀባበሉ እንዴት ታየዋለህ? ምንም አሪፍ ነው። ምክንያቱም ህይወታችን ለኢትዮጵያ ቁቶና ምንድን ነው የምታስበው? ካሁን በኋላ ሀገሬ ላይ ሆኜ መስራት ብቻ ያለው አማራጭ። በጣም ነው ማመሰግነ

ከአዲስ አበባ ነው ድርጅቱ አይወም ይባላል አለም አቀፍ የስደተኞች ድርጅት ነው ዛሬ እንግዲህ የተገናኘ ነው ከየመን የመጡት ስደተኞችን ይዘው መጥተው ነው እንዴት ነበረ እስኪ አቀባበሉን ይህን ንገሩ አቀባበሉ ሲጀመር ያው አይወም የሚሰራው ማይግሬሽን ዙሪያ ላይ ነው የሚሰራው ከመንግስት ጋር በመሆን ለዚህ ስራ አዲስ አይደለም ሎጂካሊ ግን ምንድን ነው የኢመርጀንሲ ስለሆነ ኢሜል ኮሚኒኬሽን አይወም ጅቡቲ ያለ አብሮን የሚሰራ ያው ከየመን እንደሚታወቀው በህገ ሰዎች የሰው ዝውውር ላይ እየተሰቃያል ዜጎች የላይፍ ሴቪንግ ስራ እየሰራ ነው ያለው። ኢመርጀንሲ ነው። ከአራት ወር በፊት ነው የተጀመረው። ስለዚህ እዛ በመመለስ ላይ ነው ያለ ነው እና ያው እንደሚታወቀው በጣም ከባድ ነው። ለብዙ ችግር እየተዳረጉ ነው ያሉት። ዜጎችን እየሞቱ ነው ማለት በህገ ወጥ ደላሎች ተሸውደው ያው ንብረታቸውም ሽጦም ሆነ ወይም ያላቸው ፕሎቶች ላንድም ተሽጦም እንደዚህም ተብሎ ለህገ ወጥ ደላሎች ብዙ ብር እስከ 35 ሺ ከዛ በላይ እየከፈሉ ይሰቃይ ነው ያሉት። ስለዚህ እሱን ያለውን ችግር እንትን ለማጋራት ብለን ከመንግስት ጋር ሆነን መመለስ ላይ እየሰራ ነው። ምንድን ነው የምታደረጉላቸው? በዋነኝነት እነሱን ወደዚህ ከማጓጓዝ በተጨማሪ አንዳንድ የሚደረግላቸው ነገሮች አሉ። ምንድን ነው? አንደኛ ከመምጣታቸው በፊት ለምሳሌ ከየመን ወደ ጅቡቲ ይመጣሉ። አዮም ጅቡቲ አለ ማለት ነው። አብረን የምንሰራው ኢሜል ኮሚኒኬሽን አለ፣ ኤምአርሲ አለ፣ ማይግሬሽን ሪስፖንስ ሴንተር አለ። ስለዚህ ከእነሱ ጋር ኮሚኒኬት በማድረግ ስታትሳቸው መጀመሪያ ይታወቃል። ሜዲካል ኬዝ አለ፣ ኦሬንስ ስታተስ ታውቆ ኢመርጀንሲ ስለሆነ አኮሞዴሽንና ፊዲንግ አለ ሲመጡ በምግብና መጠለያ ያው መጠለያ እሱ አለ ፕላስ ደግሞ ከ18 በላይ የሆኑት ኦልሬዲ አዲስ አበባ ልክ እንደገቡ ማቆያ ማዕከል አለን። እዛው የሕክምና አገልግሎት ፈላጊ ካለ ሕክምናውን ያገኛል። ደን ከታከመ በኋላ ኦንዋርድ ትራንስፖርቴሽን እስከ አንድ ሺ ብር ቤተሰብ ጋር እንዲደርሱ ብሎ እያንዳንዱ የአንድ ብር ሺ ብር ይሰጣቸዋል ማለት ነው። ከ18 በታች በሆኑ ከዩኒሴፍና ሴቶችና ሕጻናት አይወም የሶስትዮሽ አግሪመንት አለ በዛው ለአንድ ሳምንትና ከዛ በላይ እዛ ማቆያ ማዕከል ወይም ደግሞ መጠለያ ማዕከል የሚቆዩበትና እንዲሁም ከቤተሰብ ጋር የማገናኘት ስራ እስኪሰራ እዛ ይቆያሉ። ከዛ በኋላ ከሴቶችና ህጻናት በሚመጡ ወጣቶች መኪና ተከራይቶ ቤተሰብ ድረስ የማገናኘት ስራ ይሰራል። በሶስቱ አካላቶች ይሰራል። የአቶ አብርሃ ጽባህ ለሰጡኝ ማብራሪያ በጣም ነው የማመሰግነው። በጣም ስደተኞቹ ከየመን በቀጥታ መጥተው ወደ አዲስ አበባ ሲያልፉ ለስራ በአፋር ክልል አካባቢ ሎጊያ ከተማ ውስጥ ስለነበርኩኝ በአጋጣሚ ተገናኝተን ነበር ያነጋገርኳቸው ኳቸው ለአሜሪካ ድምፅ ግርማይ ገብሩ ከአፋር ሎጊያ። አሁን ደግሞ ባህልና ማህበረሰብ ይቀርባል። አዲስ አበባ ደ ኒው ፍላወር ኦፍ አፍሪካ በግርድፍ ትርጉም አዲስ አበባ አዲሲቱ የአፍሪካ አበባ በሚል ርዕስ በቅርቡ ታትሞ በወጣው አዲስ የፎቶ መድብል ዙሪያ የተጀመረ ቃለ ምልልስ ነው። የተከታዩ ቅንብር ትኩረት የፎቶ መድብሉ አዘጋጅና አቀናባሪ እሱ ባለው መዓዛ፣ በመቅረጸ ስዕሉ ባስቀራቸው መስህቦች በካሜራው ማለት ነው ታሪክና በጥቅሉም በፎቶ መጽሐፉ ይዘት ዙሪያ ከፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ጋር የያዙት ወግ ለምሽቱም የዘመናችን ቴክኖሎጂ በፍጥነት እየለወጠ የመጣውን የፎቶግራፍ ጥበብ ገጽታ ጨምሮ ይዳስሳል። በመጀመሪያው የቃለ ምልልሱ ክፍል መገባደጃ አሉላ ያነሳውን አንድ ጥያቄ ያስታውስና ወደ ወጋቸው ይገባሉ። ደስ ባለው በሙሉ ስሜት በሙሉ ሀሳብ ወደዚህ ስራ ውስጥ የገባህ ነው የሚመስለው። በብዙ ዓመታት ጉዞ ያከማቻቸውን ፎቶግራፎች ያሳተምክበት የመጀመሪያ መጽሐፍ መላውን ኢትዮጵያ የሚመለከቱ የተለያዩ አካባቢዎች ተዘዋውሮ ያነሳቸው ፎቶግራፎች የተካተሙበታል። ይሄ ሁለተኛ መጽሐፍ ነው። ቀደም ብለህ አንተም በመንደርደሪያው እንዳስተዋወቀው ተደጋጋሚ ጉዞ ማድረግህን፣ መደበኛ ስራ ሙሉ ሰዓት የሚጠይቅ ስራ አለ፣ ቤተሰብ አለ፣ ከዚሁ መስደህ ያደረግከው እንደሆነ እረዳለው። ግን ቀደም ካለው ስራ በፈጠነ ምናልባትም ከቀደመው ስራህም በላቀ ግሩም የሆነ መጽሐፍ ነው። ለህትመት ያበቅ። እስኪ ስለ ሂደቱ አጫውተን። ይሄ መጽሐፍ እንዴት ም ሆነ? ትክክል ነው። የተማርኳቸው ብዙ ነገሮች አሉ። እንደ መጀመሪያው መጽሐፍ የህትመቱን ሂደት ራሱ ተመልሼ ማወቅ አልነበረብኝም። ሌላው ደግሞ በጣም የጠቀመኝ ነገር የመጀመሪያው መጽሐፍ ስጽፍ እና ለህትመት ደርሶ ሰዎች እጅ ገባ ከሰዎቹ የሰማሁት ብዙ አስተያየቶች ነበሩ። እነሱን አስተያየቶች በሰማለው አዳምጣለውኝ እና ከእነሱም ውስጥ ጠቃሚዎቹ ነገሮች በመጠቀም ይህንን መጽሐፍ ባየኸው በተሻሻለ ሁኔታ ለማቅረብ ሞክር ያለውኝ። እሱ ባለው እንግዲህ የምንነጋገረው ስለ ፎቶግራፍ ጥበብ ነው። ፎቶግራፍ ጥበብ ራሱን የቻለ እንደ ማንኛውም የጥበብ ዘርፎች ክህሎትን የሚጠይቅ ሰዎች በልምድ ከሚያደርጓቸው ምናልባትም የተወሰነ ንባብና ጥረት ከሚጠይቀው ባሻገር የምታገኘውን ነገር ከወዲሁ ማሰብን ይፈልጋል። እንደ ቀለም ቅቡ ሁሉ በካሜራው መነጽር የምታየውን ምስል ብድግ ብድግ በማድረግ ብቻ ሳይሆን ብዙ ጊዜ እንደምናደርገው የምትመለከትበት አይን ገና ከመቅረጽ በፊት የሚታየው የምትፈጥረው ስዕል ሁሉ ከግምት ይገባል። ተከን እስኪ፣ በአንተ ፍሬም ልበለው፣ ባንተ የካሜራ መነጽር ወይም አይኖች በካሜራ አይኖች የምታስቀራቸውን አንድ ምስል ስታይ ምንድን ነው የሚስብ ሁነህ የመረጥካቸው? በዚህ መጽሐፍ የተካተቱ ስሎች ከታሪካዊነታቸውና ጎላ ያለ መታያ ከመሆናቸው ባሻገር የአንተ ምርጫም አለበት። ለምን መረጥካቸው? ትክክል። ከስራዎቹ ሁሉ ትልቁ ብዙ ሰው ሲያይ የጽሁፉ ወይ ደግሞ የትሙ ይመስላል። ግን አንዱ ትልቁ ነገር ፎቶግራፎቹን ራሷቸው መምረጥ ነው፣ የምታነሳው መምረጥ እና ከዛም በኋላ ደግሞ ከተነሳም በኋላ የትኛው ነው የምፈልገውን ታሪክ የሚናገረው ማለት አለ የኔ እዛ ላይ ብቻ የተመሰረተ አይደለም። የመጀመሪያ እቅዴ ብዬ ያየሁት ምንድ ነው ታሪክ መናገር መፈልግ መሆኔ ነው። እንግዲህ በመጽሐፉ የምታየው ምንድ ነው መናገር የምፈልገው ነው። ለምሳሌ ጠቀስካቸው አንዱ የአዲስ አበባ ውስጥ ያሉ ሐውልቶች ፎቶዎች አሉበት እና ታሪኮች አሉበት። እስኪ አስታውሰን የሚከታተሉ ቴሌቪዥን፣ ምስሉን ለሚያዩ ሰዎች ስሉን እንስጣቸው። የትኞቹ አልቶ የተካተዋል በስራ ኢትዮጵያ ውስጥ ታሪካዊ አሁን አራት ኪሎም ያሉ ስድስት ኪሎም ያሉ፣ ሌላም ደግሞ በትግላችን የሚለውም በመንግስቱ ጊዜ ብሔራዊ ቴአትር አካባቢ ያለውም እነዚህ ተካተዋል። ከዛም የበለጥ ተካተዋል። አሁን ሁሉንም ለማስታወስ እንትን እያልኩ ነው፣ ግን ማለት የፈለግኩት ምንድን ነው፣ እነዚህን ነገሮች ስትናገር፣ ስለ እነዚህ ሐውልቶች ስትናገር፣ ሐውልቱን ፎቶ ብቻ ሳይሆን የተጻፈው ላዩ ላይ የተጻፈው ምንድን ነው፣ ከተጻፈው ላይስ ደግሞ ምንድን ነው፣ ትንሽ ጎላ አድርገህ ማሳየት ያለብህ ምንድን ነው፣ ስለ ታሪኩ ወደ ኋላ ሄዶ ምን መናገር ይችላል የሚለውን የመሳሰሉትን ነው። በፎቶግራፍ አንስቼ ና አስቀርቼ ከዛም ደግሞ ጽሁፍ በመደገፍ ሰውን ይሄ ነገር ከሐውልት በላይ ታሪክ ያለው ነገር ነው ለማለት የሚያስችል ፎቶግራፍና ና ጽሑፍ አብሮ እንዲካተት ነው እንግዲህ የሚያስፈልገው ማለት ነው። በመጽሐፍህ ደጋግመህ እንዳነሳው ከእያንዳንዱ የፎቶግራፍ ስራ እኩል በጽሁፍ የተብራሩ ነገሮች እናያለን። ትክክል። ስለሚነገረው ታሪክ ወይም ፎቶግራፍ ስለሚናገረው አብሮት የሚጓዝ አስረጅ የሆነ ገላጭ የሆነ ጽሑፍ አለ። በሌላ በኩል ደግሞ ፎቶግራፍ በራሱ በጣም ትልቅ አቅም ያለው አንደበት ያለው ራሱ የሚናገር የጥበብ ዘርፍ ነው። አንድ የምናውቀውን ነገር እንኳን የተነሳበትን ሁኔታ የብርሃኑ፣ የአቀማመጡ፣ የተመለከትክበት አንግል እነኚህ ሁሉ የሚቀስቱት ምስል አለ። አንድን ነገር በተለያየ ገጽ የማንሳትን ክህሎትም ጭምር አለበትና እስኪ ስለአንተ ጥበብ እናወራ ምንድን ነው የሚስብ አንድ ፎቶግራፍ ልታነሳ ያሰብከው? ለምሳሌ እዚጋ የምንመለከተው የነፃነት ሀውልት በፎቶግራፍ የተካተተው ሀውልቱ ብቻ ሳይሆን ከጀርባ ያሉትን ነገሮች ዙሪያ ያሉትን ነገሮች እናያለን። አነሳስህን አንድ ለፎቶግራፍ የተዘጋጀ አካል ወይም ቅርጽ ከፊት ለፊት ስታይ ምንድን ነው የምታረገው? እንደ ቶሎ ፈጥኖ የሚመጣልህ አንተ ደጋግሞ የምትከተለው መንገድ ካለስ? ቅድም ስላልኩ ነገሮች መለስ ብዬ ልነግር ነው። አንደኛ አሁን ይህንን ያነሳሁትን የነፃነት ሞኒመንት ሀውልት ለየት አድርጎ ማንሳት ይቻላል። አሁን ያነሳ ሁት በእውነታ የምታየውን ነገር ለማሳየት ነው። እንደምታውቀው በፎቶግራፍ ብዙ ነገሮች አሉ። አሁን ሽፋኑንም መቀየር ትችላለ። ባክግራውንዱን ቀይረ ሌላ ለማስመሰል ትችላለ። የኔ የመጀመሪያው እቅዴ ቅድም እንዳወራ ነው ያው ታሪክ መተረክ ነው። አሁን ያለው ይሄ ነው፣ ሄደ ይህን ነው የምታየው የሚለውን መተረክ ስለሆነ ማያቸውን ነገሮችና የሚታዩትን ነገሮች ያው በጽዳት እንዲነሱ ያው የምትጠቀምባቸው የካሜራ ቴክኒኮች አሉ፣ የሌንስ እነሱን እነሱን እጠቀማለሁ። ነገር ግን ፎቶግራፉ ከተነሳ በኋላ ፎቶግራፉን ከማንጽዳት በስተቀር በመቀየር ወይም ደግሞ ተቻ በመደረግ ሌላ ነገር እንዲሆን ማድረግ አልፈልግም። ይሄ ደግሞ በሞኒመንቶቹ ላይ ብቻ ሳይሆን ሰዎችንም ሳነሳ፣ ባህልም ስታነሳ፣ ሞኒመንቶችንም ስታነሳ፣ ፌስቲቫሎችንም ስታነሳ እውነተኛውን ነገር ለማሳየት ትክክል፣ ትክክል። እንግዲህ እንደ አቅጣጫ አንተ የምትከተለውን መንገድ እየነገርከን ነው። እስኪ ስለ ጥበቡ አለፍ ብለን እንነጋገር። በዘመኑ ቴክኖሎጂ የእጃችን ስልክ ብዙ ፎቶግራፎችን ያነሳል። አንዳንድ ጊዜ ከተራ ካሜራዎች የሚያስንቁ ፎቶግራፎችን የሚሰጡን የእጅ ስልኮች እየመጡ ነው። ቴክኖሎጂው ትንሽ እየቀደመ መሄዱ በአንድ በኩል አዋንታዊ ነው። ሰዎች በቅጽበት ውስጥ የተመለከቱ ያዩትን ነገር ለደስታቸው ማስቀረት ብቻ ሳይሆን እንደውም ተግባራዊ ጠቀሜታ ያለው አንድ ድርጊት በሚከናወንበት ጊዜ ያን ድርጊት ዘግቦ ለማስቀረት ሎ የሚረዳ የግል ዘጋቢ የምንላቸው አሉ። መገናኛ ብዙኃን ፍጆታ የሚውሉበት ጊዜ አለ። በሌላ መልኩ ወንጀል ሲሰራ ብዙ ጊዜ እንደምናየው መንገደኛ አላፊ አግዳሚ አንስቶ የሚያስቀራቸው ፎቶግራፎች፣ የቪዲዮ ምስሎች ብዙ ይናገራሉ። በአንጻሩ ደግሞ የጥበቡ ዘርፍ አለ። እንደ ማንኛውም ጥበብ፣ እንደ ስዕሉ፣ እንደ ስነ ጽሁፉ አንድ ሰው የሚጠበብበት ጊዜ ወስዶ የጥበቡ ዘዴዎች የሚጠይቁትን አርቅቆ ከሚያስቀራቸው ስዕሎች ጋራ የሚፎካከሩ የሚመስልበት ነገር አለ። ልዩነቱን ለተራው ሰው ፎቶግራፍ ማንሳት ፎቶግራፍ ብቻ በሚመስልበት ሁኔታ፣ የቴክኖሎጂው ጫናም የጎላ ከመሆኑ አንጻር ልዩነቱ አይታይም። እስኪ ስለሷ አውራል። እንግዲህ ስለ ሱስ አወራ እንደው ራሴ ላይ ከደረሰው ነገሮች ተነስቼ ልነግርህ እችላለሁ። ኢትዮጵያ ተመልሼ ወደ ክፍለ ሀገር እየሄድኩኝ ፎቶ ማንሳት ከጀመርኩኝ ያው እንግዲህ የመጀመሪያው የአውሮፓኖች አቆጣጠር 2005 አካባቢ ነው። ያን ጊዜ የነበረ ካሜራና የአሁን ካሜራ ምንም የምታገናኘው ነገር አይደለም። አሁን የምታነሳባቸው ካሜራዎች፣ ስልክ ካሜራዎች ድሮ ፕሮፌሽናሎች የሚያነሱባቸው ካሜራዎች ሊሆኑ ይችላሉና የፎቶ ኳሊቲም በዛው መጠን የተለያየ ይሆናል። የደረሰብኝ እንዳልኩ፣ አሁን 2005 ነው ያልኩት፣ ሂስቶሪካል ራውት የሚባለውን የሰሜን ጉዞ ነበር ያረኩት። ያን ጊዜ ያነሳኋቸው ታሪካዊ መስመር የሚባለ የቱሪስት መስመር እና ላሊበላ እና አክሱም እና የመሳሰሉት ያሉበትን ነው እንግዲህ ያነሳሁት። እንደዚህ ያነሳኋቸውን ፎቶዎች አሁን ተመልሼ ከሄድኩ በኋላ ካነሳኋቸው ፎቶዎች ጋር ስታወዳድራቸው ምንም የሚገናኙ ነገር አይደሉም። ያ ደግሞ የምታየው ምንድ ነው፣ ፎቶዎቹ በትልቅ ሁኔታ እንደዚህ እንደ ኮፊ ቴብል ቦክ ልታሳትማቸው ስትፈልግ የኳሊቲያቸው ችግር ጎላ ብሎ ይታይሃል። ያ እንግዲህ አንድ ነገር ነው። ሁለተኛ ግን ብዙ ጊዜ የካሜራና የቴክኖሎጂ ማደግ ጥሩ ፎቶ ይሰጣል ማለት አይደለም። ምክንያቱም ሁል ጊዜ ፎቶ አንሹም ምን ማንሳት እንደሚፈልግ፣ ምን ማየት እንደሚፈልግ፣ ያ የዛ ሰው አይን እና ማንሳት የሚፈልገው ነገር ፎቶግራፍ ውስጥ መካተት አለበት። አሁንም ሶሻል ሚዲያ ላይ የምናያቸው ፎቶዎች አሉ። ቆንጆ ፎቶ መስሎ ሊታዩ ይችላሉ። ግን የሚናገሩት ምንድን ነው ብለው ወደኋላ ስትሄድ፣ ያን ጊዜ ትንሽ ልትጎዳ እችላለህ፣ ወይ ደግሞ ላትስማማ እችላለሁ። እና የፎቶግራፍ ፕሮፌሽን በልማድ እና በማንበብ ነው ያገኘሁት። ይህንን ነገር ስታይ እኔ የሌላ ሙያ ሰው ነኝ። ወደፊት እንግዲህ ያጫወታለሁ። ያንን ስታይ ልዩነቱን ሊገባ ይችላል። ዝባሌ እንግዲህ በፎቶግራፎች ይህ እንዲታዩ የምትፈልጋቸው የምታነሳው ፎቶግራፍ እንዲተርክ የምትፈልገው ታሪክ አለ። ያን በሚያሳይ መልኩ ቀና መንፈስ የሚንጸባረቅባቸው እንዲሆኑ ትመርጣለ ክል በዚህ በቀና መንፈስ ላይ አንድ ነገር ማለት ነው ፈልገው መጽሐፎቹን ከመጀመሪያው ጀምሮ መግቢያው ላይ ያለውንም የደራሲውን ማስታወሻ የሚለውንም ብታነበው ከዚህ በፊት ያለውንም መጽሐፍ ብታነበው ማድረግ የፈለጉ ስለ ሀገራችን ቀና የሆኑ ነገሮችን ማሳየት እና እነዛን ነገሮችን ለአንባቢ ማድረስ ነው። ሀገራችንን የማያውቁም ሰዎች ስለ ሀገራችን እውነተኛ የሆኑ ጥሩ ጥሩ ነገሮችን ለማሳየት ነው። አነቃቂ ጉዞ ወይም ኢንስፓሪንግ ጀርኒ የመጀመሪያው መጽሐፍ በዛ የተነሳ ነው። ማለት ባደረግካቸው ጉዞዎች ተነቃቅተህ ሌሎችን ለማነቃቃት እንዲሁም እግረ መንገድህን ያየሃቸውን ግሩም የኢትዮጵያ ታሪኮች በመገናኛ ብዙኃን ኢትዮጵያ የምትገለጽበት መንገድ ያን ያህል የገነነ ጥሩነት የሚታይበት ባለመሆኑም ጭምር ይመስለኛል። በመጀመሪያው መጽሐፍ እንዳስረዳኝ ትክክል ነው። አበረታች አስተያየት ብቻ ሳይሆን ገንቢ የሆኑ ትችቶችንም ለመቀበል ዝግጁ መሆንህን ገልጸህልናል። መጽሐፍህ ሰዎች እጅ ከደረሰ በኋላ የሚመጡ ትችቶችን የምታገኛቸውን ትነግረ አነቃቂ ጉዞ ከሚለው የመጀመሪያ ስራ አብራክ አዲሱ የአዲስቱ አፍሪካ አበባ የሚለው መጽሐፍ ተወልዷል። ሌላ የሚቀጥል ፕሮ በሚቀጥለው ስራ እንደምናይ ተስፋ አድርጋለሁ። ስባሎ መዓዛ በድጋሚ ለጊዜ አመሰግናለሁ። እግዚአብሔር ይመስገን። አድማጮች፣ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ጆዜፍ ኮኒንና ዘሎርድ ሬዚስታንስ አርሚ በመባል የሚታወቀውን የጥፋት ሰራዊት ለፍርድ ለማቅረብ የተያዘው ዓለም አቀፍ እንቅስቃሴ ዩናይትድ ስቴትስ ምክር ቤት ደርሷል። ከ12 የሚበልጡ በሁለቱም ፓርቲዎች ውስጥ ያሉ የተወካዮች ምክር ቤት አባላት ኮኒንና ኤልአርኤ የቀጠሉትን ሰብዓዊ ወንጀል ለማውገዝ ኅብረት ፈጥረው ውሳኔ ለማሳለፍ ተዘጋጅተዋል። ተመሳሳዩ የውግዘት ውሳኔ በሴኔት ውስጥም እየተዘጋጀ ሲሆን እርምጃው የአፍሪካ ህብረት የአካባቢው ግብረ ኃይል የኮኔን ሽምቅ ተዋጊ ሰራዊት አድኖ ለመያዝ እንዲያስችለው ዩናይትድ ስቴትስ የጀመረችውን እርዳታ እንድትቀጥል ያደርጋል። ውሳኔው በተጨማሪም ምክር ቤቱ ከአካባቢው ሀገሮች ጋር በመተባበር ለሚሰሩ የዩናይትድ ስቴትስ ወታደራዊ አማካሪዎች የሚሰጠውን እርዳታ እንዲቀጥል ጥሪ ያቀርባል። ባለፈው ሰኞ ነሐሴ 4 2007 ዓ ም የዩናይትድ ስቴትስ ህግ አርቃቂዎች የኮኒን ሰራዊት አድኖ ለማጥፋት ስለሚቻልበት መንገድ ማብራሪያ ተሰጥቷቸዋል በዚሁ ወቅት የሕዝቡን ንቃተ ህሊና በማዳበር በአጥፊ ቡድኑ የሚፈጸሙ ግፎች ምን ያህል ከባድ እንደሆኑና ለፍርድ መቅረብ እንዳለባቸው ከሚሰሩ መንግሥታዊ ካልሆኑ ድርጅቶችም የምስክርነት ቃል አዳምጠዋል ይልና እርሳን ቀጹ ሀተታውን ይቀጥላል ጆዜፍ ኮኒ ሄግ በሚገኘው ዓለም አቀፉ የወንጀል ፍርድ ቤት ክስ የተመሠረተበት እንደ አውሮፓውያን ዘመን አቆጣጠር በ205 ዓ ም መሆኑ ይታወቃል። እስካሁን ግን ተይዞ ለፍርድ ሊቀርብ አልቻልም። የዚህ ጽንፈኛ አነስተኛ ግን ደግሞ ጨካኝ ታጣቂ ቡድን በዩጋንዳ ስፋት ባለው ስፍራ የሚኖሩ ሰላማዊ ዜጎችን አሸብሯል። በኮንጎ ዲሞክራሲያዊት ሪፑብሊክ፣ በደቡብ ሱዳንና በማዕከላዊ አፍሪካ ሪፑብሊክም ተመሳሳይ ሽብር በመፍጠር 465 ሺህ የሚሆኑ ሰዎችን ከቤት ንብረት አፈናቅሏል። ቡድኑ የተፈጠረባት ዩጋንዳና ተጎራባች ሀገሮች የኤልአርኤን አጥፊ ዘመቻ ለማክሸፍ ለዓመታት ታግለዋል። በአፍሪካ ህብረት፣ በተባበሩት መንግሥታት ድርጅት፣ በዩናይትድ ስቴትስና ሌሎች ዓለም አቀፍ ሸሪኮች እርዳታ ቡድኑ በሲቪሎች ላይ ሲያደርስ የቆየው ጥቃት በእጅጉ ተዳክሟል። ሆኖም ሙሉ በሙሉ ማውደም አልተቻለም ካለ በኋላ የቪኦኤ ርዕሰ አንቀጽ ሀተታውን ሲያጠቃልል ይህ የዩናይትድ ስቴትስ ኮንግሬስ የወሰደው እርምጃ የሚያሳየው ሀገራችን የጆዜፍ ኮኔን አጥፊ ሰራዊት ለመደምሰስ ጥረት ከያዙ ሀገሮችና ህዝቦች ጎን መቆሟን ነው። የኤልአርኤ ሰራዊት መሳሪያ እንዲያስቀምጡና ከአጥፊ ቡድኑ እንዲለዩ ጥሪ እናቀርባለን። ከዚህ ጨካኝና አረመኔ ቡድን ተላቀው ወደ ሰላማዊ ኑሮ ለሚመለሱ ደግሞ ከቤተሰባቸው ጋር እንደገና የሚቀላቀሉበትንና ህብረተሰብ ውስጥ የሚገቡበትን መንገድ ለማመቻቸት ጥረት የያዙትን የአካባቢውን መንግስታት እንደግፋለን ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የፕሮግራም መልእክት አለን። ለጥያቄዎ መልስ ኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ለጥያቄዎቹ መልስ ይሰጣሉ። የውጭ ጉዳይ ሚኒስትሩ በወቅታዊ ኢትዮጵያና የአካባቢ ጉዳዮች ላይ ላሉ ጥያቄዎች መልስ ሊሰጡ ተዘጋጅተዋል። ጥያቄዎቹን ማምሻውን በስልክ ቁጥራችን 2022059942 የውስጥ መስመር 14 ደውለው እያኖሩልን ወይም በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ይላኩልን ወይም ለጥያቄዎቹ በቀጥታ መልስ እንዲሰጡ ከፈለጉ የስልክ ቁጥሮን ኢሜይል ያድርጉልንና የውጭ ጉዳይ ሚኒስትሩ መስመር ላይ በሚወጡበት ሰዓት ደውለን እናነጋግሮታለን። ለጥያቄዎ መልስ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ለጥያቄዎ የፊታችን አርብ ነሐሴ 15 2007 ዓ.ም መልስ ይሰጣሉ። አጫጭር መረጃዎችን እናካፍላችሁ። አሁን ክቡራትና ክቡራን ከምንዛሪን ጀምር አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ81 ሳንቲም ተመንዝሯል። የመሸጫ ዋጋ 20 ብር ከ81፣ የመግዣ ዋጋ 20 ብር ከ91 ሳንቲም ነው። የኢትዮጵያ ሚቴዎሮሎጂ ኤጀንሲ እንደተነበየው ነገ ነሐሴ 15 አርብ አብዛኛው የኢትዮጵያ ክፍሎች ዝናባማ ይሆናሉ፣ ሙሉ በሙሉ ፀሐያማ ከሚሆነው ጎዴ በስተቀር አዲስ አበባም ዝናባማ ነች። የከተማይቱ ከፍተኛ ሙቀት 23፣ ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። በታሪክ ውስጥ መለስ ብለን ካየን የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ልክ የዛሬ ሶስት ዓመት በ2004 ዓ.ም ዛሬ በ57 ዓመት ዕድሜያቸው አረፉ። አጼ ምኒሊክ በሕይወት ቢኖሩ ኖሮ ሰሞኑን 161 ዓመት ይሞላቸው ነበር። የተወለዱት ነሐሴ 11 1836 ዓ ም ነበር። በነገራችን ላይ ይህ ነሐሴ ከብዙ የኢትዮጵያ መሪዎች ልደትና ህልፈት ጋር የተያያዘ ታሪክ አለው። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴም በደርግ ሰዎች ታንቀው የተገደሉት ነሐሴ 21 1967 ዓ ምት ነበር። ልክ የዛሬ 40 ዓመት ማለት ነው። ለማጠቃለያ ዜና አዳነች የተባበሩት መንግስታት ድርጅት የሰብአዊ ጉዳይ አስተባባሪ ክፍል ዩኤን ኦቻ ያወጣው አዲስ ዘገባ በኢትዮጵያ ምግብ እርዳታ የሚያስፈልጋቸው ሰዎች ብዛት አራት ነጥብ አምስት ሚሊዮን መድረሱን ያመለክታል። የሀዝ ዛሬ ለጋሾችና የመንግስት ተወካዮች በተገኙበት ይፋ የተደረገው በሰብአዊ ረድኤት አስፈላጊነት ላይ ጥናት ከተደረገ በኋላ ነው። የረድኤት አስፈላጊነት በያዝነው አመት አጋማሽ ላይ በዝናብ እጥረትና በመጀመሪያው አመት አጋማሽ ላይ የምግብ ረድኤት በመዘግየቱ ነው ይላል ዘገባው። የብሩንዲ ፕሬዚደንት ፒየር እንኩርንዚዛ ቃለ መሐላ የፈጸሙበት ጊዜ ስድስት ቀናት ሲቀረው ዛሬ ሳይታሰብ ለሶስተኛ የስራ ጊዜ ቃለ መሐላ ፈጽመዋል። የፕሬዚዳንቱ ጽህፈት ቤት ትላንት ለአሜሪካ ድምፅ ሬዲዮ የማዕከላዊ አፍሪካ አገልግሎት ሲገልጽ ፕሬዚዳንቱ በመጪው ሳምንት ሮብ ቃለ መሐላ ይፈጽማሉ ብሎ ነበር። የቀድሞው የዩናይትድ ስቴትስ ፕሬዝደንት ጂሚ ካርተር ሜላኖሚያ የተባለ የቆዳ ካንሰር እንደተገኘባቸውና ከጉበታቸው ወደ አንጎላቸው እንደተስፋፋ አስታውቀዋል። ዓለም አቀፍ የኦቶሚክ ኤነርጂ አገልግሎት ኢራን የኒውክሌር መሳሪያ ለመስራት ሞክራ ነበር የሚለውን ወሬ የማጣራት ብቃት ያለው መሆኑን ዩናይትድ ስቴትስ ደግፋለች። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ቴክኒሽያኑ ሊናስ ሪምኩስ፣ ፕሮግራሙን የመራልን ቴሌላይ ምባብ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ንያዳን ፍሳዬና እኔም ሰሎሞን አባትንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።